ሶስት ምሁራን በጋራ በጻፉት አዲስ መጽሐፍ በኢትዮጵያ በስፋት እየተለመደ ባለው የሞሪንጋ ተክል ዘርፈ ብዙ ጠቀሜታና አወሳሰድ ዙሪያ ያተኩራል። አቶ ታደለ አለም ሰገድ ለረጅም ዓመታት በእርሻ ሙያ ያገለገሉ ናቸው። አቶ አርአያ ወርቅነህ የመድኃኒት ቅመማ አዋቂና ደራሲ ናቸው። ዶክተር ገብረአብ ባርናባስ ደግሞ የሕክምና ባለሙያ ናቸው። ዘጋቢያችን ግርማይ ገብሩ ለምሽቱ ያሰናዳው ዝግጅት። አቶ አርያ ወርቅነህ በተክሉ ታሪካዊ አመጣጥ ላይ በሚሰጡት ገለጻ ይጀምራሉ። በዓለም ደረጃ ከድሮ ጀምሮ የታወቀ ነው። በህንድ ለአምስት ሺህ ዓመት እንደ ምግብና እንደ መድኃኒት እየተጠቆሙበት እየቆይ ነው። ከዛ አልፎ በግሪክ ስልጣኔ፣ በሮማን ስልጣኔ፣ በግብፅ ስልጣኔ፣ በኢትዮጵያም ይህንን የሞሪንጋ ቅባት እንደ የተከበረ ቅባት አድርገው ይጠቆሙበት እንደነበር ታሪክ ይነግረናል። ሞሪንጋ 13 ዓይነት አሉ። በጣም የታወቁ ባለም ደረጃ ይሄ ሞሪንጋ ኦሊፈራ የሚባለው ህንድ የሚገኘው እና ሞሪንጋ ስቲኖ ፔታላ የሚባለው ደግሞ በኢትዮጵያ የሚገኘው ነው። የተሟላ የምግብ አይነት የያዘ ነው። የእንስሳትና የተለያዩ ተክልና የፍራፍሬ አሟልቶ የያዘ ተክል ነው። ስለዚህ አሚኖ አሲድ አለው፣ ማዕድኖች አሉ፣ ቫይታሚኖች አሉ፣ አንቲ ኦክሲዳንት ወይ ጸረ መርዝነት ጸረ ኢንፌክሽን ያለው ተክል ነው። በጣም ተመራቂ የሆነ ተክል ነው። ኢትዮጵያ ውስጥ እየተስፋፋ እየመጣ ነው ወይ? እስኪ ስለ የኢትዮጵያ ሁኔታውን ይገሩ። በኢትዮጵያ ውስጥ በገፍ የሚጠቀሙበት ኮንሶ ብሔረሰብ ናቸው። ከድሮ ጀምሮ ወደ አንድ መቶ አመት አድርገዋል እንደ ቆስጣ ሰላጣ አድርገው የሚጠቀሙበት በደቡብ ህዝቦች ሰፋ ባለ አካባቢ ሸፍነት ያለ ነው። በተለይ በዚህ ሶስት አራት ዓመት በዝዋይ ዝዋይ ፋርም የተባለ ለምሳሌ ሆሮም የሚባል አንድ ሰው ሶስት ሄክታር ሙሉ በዚህ ተሸፍኗል። በተለምዶ ፊኮክ ተብሎ የሚጠራ ወዲያ አካባቢ አንድ አውትሌት አለው፣ የመሸጫ ጣቢያ። የአዲስ አበባ ህዝብ አብዛኛው ከዛ እየገዛ ነው፣ በየቀኑ በወረፋ እየተጠቀሙበት ይገኛሉ። ትግራይ ውስጥም አንድ አራት ሻይ ቤቶች አሁንም ያለንበት አበባ ሞሪንጋ ሻይ ተብሎ የሚጠራ እዚህ እንገኛለን። ከአላማጣ ራያ፣ ከተንቤን መምጣት ጀምረዋል። በአማራ ክልል ጎጃም አካባቢ ብርሸለቆ አካባቢ እየተስፋፋ ነው። ሸዋረዊት በስፋት ከወልዲያ እስከ ራያ ቆቦ በአፋርም አለ በመሀከለኛው አፋር። ስለዚህ እየተስፋፋ ነው ያለ ለሰው ልጅ ጠቃሚ ነው ብለናል። ለእንስሳትም ጭምር በጣም ጠቃሚ ነው። ወተት ከመስጠትም የአልፋ አልፋን ተኩተ ወይም ከዛ በላይ ወተት የመጨመር ይዘት ያለው ተክል ነው። አሁን ወደ ይዘቱን ንምጣና፣ አቶ አርያ ወርቅነህ ሞሪንጋ ይዘቱን በሚመለከት እስኪ ንገሩ ነ ይዘቱ የሚመለከት አንዱ በቫይታሚን በጣም የበለጸገ ነው። በፕሮቲንም በጣም የበለጸገ ነው። በፕሮቲን ስንል አሚኖ አሲድ የሚባላሉ ሰውነታችን የሚገነባበት ወደ ሀያ የሚሆኑ አሚኖ አሲድ አሉት። ይህንን ሀያም የሆነው አሚኖ አሲድ ግማሹ ሰውነታችን ሊሰራው ይችላል። አስሩ በጣም አስፈላጊ የሆነ ሰውነታችን ሊሰራው የማይችል አሚኖ አሲድም የያዘ ነው። እና ይሄ ነው ደግሞ ተአምራዊ ተክል ወይም የሕይወት ተክል እየተባለ የሚጠራው ከሌሎቹ የላቀ ይዞታ ስላለው ያለው ነው። የተክል ንጉስ ይባላል። ቫይታሚን ኤ ስናይ ለምሳሌ አራት ጊዜ ከካሮት የበለጠ አራት እጥፍ። አዎ ቫይታሚን ሲ ስናይም ሰባት እጥፍ ከብርቱካን የበለጠ አለው። ካልሲየም አራት እጥፍ ከወተት የበለጠ አለው። አይረን ስናይ ሶስት እጥፍ ከጎመን የበለጠ አለው። ፖታሲም ሶስት እጥፍ ከሙዝ የበለጠ አለው። ሞሪንጋ የተባለው ተክል በምግብነት ይዘቱ ይህን ያህል ጠቀሜታ ካለው በፈዋሽነቱ ደግሞ እንደሚታወቅ ነው የሚገለጸው። እና አቶ ታደላ አለም ሰገድ ከዚህ አንጻር እስኪ ይንገሩኝ። ይዘትና መልክ ይለያያል። በመልክ ስጋ ጥሩ ነው፣ ሽሮ ጥሩ ነው፣ ይህ ጥሩ ነው ብለን የምንበላው በኒውትሪየንት ይዘቱ ምን ያህል ነው ብለን ስናይ ግን ምንም የሌለው ሆኖ እናገኘዋለን። አንድ ሰው በቀን የሚያስፈልገው አርባ ኒውትሪየንት ነው። በአንድ ምግብ አርባ ኒውትሪየንት ያስፈልገዋል። በሞሪንጋ ግን ዘጠና አምስት ፍርኔት አለሁ ይዘት አለው። ስለዚህ ይህንኑ የሰው ልጅ በቀን ከሚያስፈልገው በላይ ብልጫ አለሁ ማለት ነው። ስለዚህ ይህንኑ አንዱ ይዘታው ነው ማለት ነው። ፈዋሽነቱ ማለት ደግሞ ምግብ መድኃኒት ነው ይላል። የተመጣጠነ ምግብ አስፈላጊዎች የተባሉትን ሁሉ ካካተተ እግረ መንገዱ መድኃኒት ይሆናል። ሞሪንጋ እንደ ዕድል ሆነው በኢትዮጵያ አንድ ትልቅ ቫራይቲ ተገኝተዋል፣ ስቶነፔታላ የተባለው። ስለዚህ ስቶነፔታላ መጠናከር ያለበት የኢትዮጵያና የኬንያ ተወላጅ ነው። እውነት ለመናገር እኔ ሊቨር ሄፕታይስ ችግር ነበረብኝ። አርባ ስምንት መርፌ በአንድ ዓመት ስወስድ ይህንኑ ከአራት ሰዓት በኋላ ያኛ መድኃኒቱ ከተጠቀምኩ በኋላ ትጠቀም ነበር ከስከ ለምን ሊቨርን አግዞ ዲቶክስ ላይ እያደርጋል ያወጣዋል። ችግሩ ዝቃጩ ያወጣዋል። ለወደት አዎ፣ የጉበት ስለዚህ እየተጠቀምኩ እስካሁን ድረስ ታይላንድ ህጄ ነገርኳቸው። ተደናገጠው ከነገርኳቸው በኋላ ግን ለሌሎችም አስተላለፈ። የእኔ ስፔሻሊስት ዶክተር አስተላለፈ። አሁን ወደ አጠቃቀሙ እንምጣና ህብረተሰቡ እንዴት ነው የሚጠቀምበት? መጽሐፉም ስለ አጠቃቀሙ የሚገልጽ ከሆነ ስለዚሁ አቶ አራ ያወርቅ ይንገሩኝ። ሀገራችን በኮንሶ ብሔረሰብ እዚህ ጠርተናቸው መጥተው ነበር አንድ ወርክሾፕ እና እዛ የነበሩ የእነሱ ስንጠይቃቸው፣ አንዱ በጎመን መልክ ይጠቆሙበታል። ሁለተኛ በሰላጥ መልክ ይጠቆሙበታል። በሰላጣ መልክ ይጠቆምበታል። ሽሮ ውስጥ አስገብቶም ይጠቆምበታል። የኮንሶ እና እነዚህ ጋሞ፣ ሀመር የሚባሉ የደቡብ ህዝቦች በተለያየ መልኩ ይጠቆምበታል። እኛ ጋር እዚህ ያለ ገና በደንብ የተለመደ አይደለም። በሻሂ በወተት ነው የሚወስደው ያለ። ከሞሪንጋ ተክል ጋር በተያያዘ መደረግ ያለባቸው ጥንቃቄዎች ካሉ ቅጠሉ የመጀመሪያ አወራ ሊኖር ስለሚችል በውሃ ተነክረው አፈሩ ቆሻሻው እንዲጠረግ ማድረግ በጥላ ስር መድረቅ አለበት። አቀማመጡ ፀሐይ ጨረር በሚገባበት ከተቀመጠ ይበላሻል። ስለዚህ በቀጥታ ፀሐይ የማያስተላልፍ ዕቃ ውስጥ ቢቀመጥ ጥሩ ይሆናል። አድማጮቻችን ይህንን መጽሐፍ ሞሪንጋ ለምግብነት ይዘቱና እንዲሁም በመድኃኒትነት ይዘቱ መሰረት በማድረግ ይህን መጽሐፍ የጻፉ አቶ አርያ ወርቅነህ፣ አቶ ታደላ አለምሰገድ እንዲሁም በስራ ምክንያት በዚሁ ቃል ምልልስ ያልተገኙት ዶክተር ገብረ አባር ናባስን በአድማጮች ስም በጣም ነው የማመሰግነው። በጣም እናመሰግናለን። ክብር ይስጥልን። በጣም እናመሰግናለን ግርማ You may.